ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሸሽቶ የሄደው እሱ ስለሆነ ለዚህ ነው ተጨባጭ ማስረጃ ምናልባት እኛ ግን ሸሽተን የሄድን ስላልሆንን ተጨባጭ ማስረጃ አለን። በተባበሩት መንግስታት ድርጅት የኤርትራ አምባሳደር አቶ ግርማ አስመሮም ናቸው ትላንት የኢትዮጵያ ኮሚኒኬሽን ሚኒስትር አቶ ጌታቸው ረዳ ለተናገሩት ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በደቡብ ክልል በደራሼ ወረዳ የሚገኙ የ2007 ዓ ም የምርጫ እጩዎች ከሚኖሩበት አካባቢ መባረራቸውንና ለጎዳና ተዳዳሪነት የተጋለጡም እንዳሉ መኢአድ አስታወቀ። በዚህም ላይ ዘገባ ይኖረናል። ከትናንት በስቲያ አረቡ የሚሞቱት አስራ ዘጠኝ ፍልሰተኞች ሶማሌዎች ናቸው የተባለበት ተዘግቦ ነበር። ዛምቢያ ውስጥ ደግሞ የኖዶላ ከተማ ነዋሪውንና መሐመድ አብዱላይ የተባሉ ሶማሌ ነጋዴ ሞቶ የተገኙት ፍልሰተኞች ኢትዮጵያውያን መሆናቸውን ለአሜሪካ ድምጽ የሶማሌኛ ፕሮግራም ገልጠዋል። በርዕሰ ወሬዎቹ ከያዝናቸው ናቸው ውስጥ ናቸው። የስልክ አስተያየቶቻችሁና የሳምንቱን መደበኛ ቅንብሮች ይዘናል። የአርብ ሰኔ 10 2008 ዓ ም ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን ፕሮግራማችንን የምትመራው ብርሃን ኃይሉ የስርጭት መሐንዲሱ ኦድሪየስ ሪገስ ነው። አብረናችሁ እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የዕለቱን የዓለም ዜና ከትናንት በስቲያ ረቡዕ የሞቱት ሰዎች 19 ፍልሰተኞቹ ማለት ነው ሶማሌዎች ናቸው ተብሎ ቀደም ሲል ተዘግቦ የነበረ ሲሆን፣ ዛምቢያ ውስጥ የእንዶላ ከተማ ነዋሪ የሆኑና ሞሐመድ አብዱላህ የተባሉ ሶማሊያዊ ነጋዴ ሞተው የተገኙት ፍልሰተኞች ኢትዮጵያውያን መሆናቸውን ለቪኦኤ የሶማልኛ አገልግሎት አረጋገጡ። አስከሬናቸውም ወደ ዛምቢያ የተወሰደ ሲሆን የዛምቢያ ባለሥልጣናት በእርግጥ ፍልሰተኞቹ ኢትዮጵያውያን መሆናቸውን በማረጋገጥ መግለጫ ሰጥተዋል። የመግለጫው ፍሬ ሐሳብ እንደሚከተለው ቀርበዋል። መለያ ቁጥሩ ኤኤፍቢ 496 የሆነውና ንብረትነቱ የኖድላ ቤም ትራንስፖርት መስሪያ ቤት የሆነው የዛምቢያ የጭነት መኪና በኮንጎ ባለሥልጣናት ይጠለፋል። ከጭነት መኪና ውስጥ የጓጓታ ድምፅ የሰሙ አሽከርካሪዎች ሁኔታውን ለባለሥልጣናት በመግለጻቸው የኮንጎ ባለሥልጣናትም የጭነት መኪናውን ሲፈትሹ በርካታ አሳና ጥራጥሬ በቆሎ ከተሞሉ ጆንያዎች ጋር 73 ኢትዮጵያውያን ይገኛሉ። የጭነት መኪናው ሲከፈት 11ዱ ሞተዋል። ቆይቶም የሟቾቹ ቁጥር ወደ 19 ከፍ ብሏል። የአሟሟታቸው ሁኔታ እየተጣራ ቢሆንም ከመጨናነቅና ከመታፈን የተነሳ አየር በማጣታቸው እንደሆነ ተገምቷል። አስከሬናቸውም ወደ ዛምቢያው ዶላ ማዕከላዊ ሆስፒታል ተልኳል። ኤድዋርድ ሲምዋባ የተባለው የ29 ዓመቱ የጭነት መኪና አሽከርካሪና የ37 ዓመቱ ኬስታ ካንያንታ የተባለው ረዳቱ ሁለቱም እንዶላ ውስጥ ከዛምቢያው መሳላ ሲሆኑ ከሌሎች 54 በሕይወት የተረፉ ኢትዮጵያውያን ተጓጓዦች ጋር ወደ እንዶላ ተወስደዋል። የዛምቢያ እንዶላ መስሪያ ቤት ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር በሕይወት የተረፉት እንደ መጠለያ፣ ምግብ፣ የመጠጥ ውሃ መድኃኒትና አልባሳት ሊያገኙ ይችሉ ዘንድ ወደ ሉሳካ ለማጓጓዝ እየጣረ መሆኑ ታውቋል። ብዙዎቹ ከድካም የተነሳ ዝለውና መንቀሳቀስ ተስኗቸው ተስተውለዋል። ይህ በእንዲህ እንዳለ ዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንደገለጠው በዚህ ዓመት ብቻ ወደ አውሮፓ ለመሄድ የሞከሩ ቢያንስ አንድ መቶ ሃያ ሺህ ፍልሰተኞች በኒጀር በኩል ተሻግረዋል። በሕገ ወጥ አሸጋጋሪዎች ግዴለሽነት የተነሳ የሞቱና አይኦኤም እስካሁን በኦፊሴል የመዘገባቸው ፍልሰተኞች ቁጥር ሰላሳ አራት ነው። ይህም በአጠቃላይ ወደ አውሮፓ ለመፍለስ ሲሞክሩ ሰሐራ ምድር ላይ የሞቱትን ፍልሰተኞች አጠቃላይ ቁጥር አራት መቶ ሰባ እንዲያደርሰዋል። የሞቱት ፍልሰተኞች ጠቅላላ ድምር ምናልባት ከፍ ሊል እንደሚችልም አይኦኤም አመልክቷል። እንደ ድርጅቱ አገላለጥ አያሌ ሴቶች በተፈራራቂ ወንዶች ከመጠን ያለፈ የወሲብ ግንኙነት ሕይወታቸው አልፏል። አድማጮች፣ ዓለም አቀፉ የፍልሰት ድርጅት አይኦኤም ታንዛኒያ ውስጥ ተይዘው የነበሩ ኢትዮጵያውያን ወደ አገራቸው እንዲመለሱ ማገዙን ይፋ ያደረገበት ዘገባ ወደ ኋላ በመጽሔት ይቀርባል። ጽንፈኛው ቡድን አልሻባብ ተዋጊዎች መመልመሉን በቀጠለባት በሶማሊያ ቁጥራቸው ወደ አምስት ሺህ የሚጠጋ ታዳጊ ልጆች ተዋጊዎች ሳይኖሩ አይቀሩም ሲሉ አንድ ከፍተኛ የተባበሩት መንግስታት የሕጻናት ድርጅት ባለስልጣን አስገነዘቡ። የዩኒሴፍ ኮሚኒኬሽን ኃላፊ ሱዛና ፕራይስ ለአሜሪካ ድምጽ የሶማሌኛ ቋንቋ አገልግሎት በሰጡ ቃል ታዳጊ ወጣቶች አሳሳቢ በሆነ ብዛት እንደሚመለመሉና ለውጊያም እንደሚሰለፉ በመረጃ መረጋገጡን አመልክተዋል። አልሻባብ ታዳጊዎችን አንዳንዴም በዓላማው በማሳመን ጭምር የመመልመል ዘመቻ እንደሚያካሄድ ደርሰንበታል። ገንዘብ ወይም ምግብ እየሰጡም ያባብሏቸዋል ያሉት ባልስጣኗ በተፈናቃይ ካምፖች ያሉ ልጆች በቀላሉ ኢላማ እንደሚሆኑም አክለዋል። ዩኒሴፍ ጨምሮ እንደ ገለጠው ከአሁን በፊት በሶማሊያ የጦር ኃይሎች ውስጥ እድሜያቸው ዘጠኝ ዓመትም ጭምር ያለባቸው ከሁለት ሺ እስከ ሶስት ሺ የሚጠጉ ልጆች በወታደርነት ተሰልፈው ነበር። ዩኒሴፍ ይህን ማሳሰብ ያወጣው በአፍሪቃ አህጉር ደረጃ የአፍሪቃ ልጆች ቀን ወይም ዴይ ኦፍ ዘ አፍሪካን ቻይልድ የአፍሪካ ግጭቶችና ቀውሶች የልጆችን ሁሉ መብቶች ማስከበር በሚል አብይ ርዕስ እየታሰበ ባለበት በዛሬ እለት ነው። ሶማሊያ የዩኒሴፍን የህጻናት መብቶች ድንጋጌ በመፈረም አንድ መቶ ዘጠና አምስተኛ አገር ሆናለች። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቁጥራቸው ከሀምሳ የሚበልጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቶች የኦባማ አስተዳደር የሶሪያ የእርስ በርስ ጦርነትን አያያዝ የሚነቅፍ የውስጥ ዲፕሎማሲያዊ ኬብል ወይም ማስታወሻ መፈረማቸው ከአሁን ቀደም ተደርጎ የማያውቅ ነው ባይባልም እጅግ ያልተለመደ ነው ሲሉ በሶሪያ ቀድሞ የዩናይትድ ስቴትስ አምባሳደር የነበሩ ተናገሩ። ሮበርት ፎርድ ይህን የተናገሩት ሀምሳ አንድ የውጭ ጉዳይ ሚኒስቴሩ ባለስልጣናት በሶሪያ መንግስት ላይ ኢላማ ለይቶ የታቀደ የአየር ጥቃት እንዲካሄድ ሀሳብ ያቀረቡበት ሰነድ ከሚኒስቴር መስሪያ ቤቱ የውስጥ የቅዋሜ መግለጫ መስመር ብቅ ማለቱን ተከትሎ ዛሬ ለቪኦኤ በሰጡት አስተያየት ነው። ሮበርት ፎርድ እንደ ኤሮፓውያን አቆጣጠር እስከ 2014 ዓ ም ድረስ በሶሪያ አምባሳደር የነበሩ ናቸው። ዩናይትድ ስቴትስ በሶሪያ አገዛዝ ላይ ወታደራዊ እርምጃዎችን እንድታፋፍም የቀረበው ጥሪ የኦባማ አስተዳደር አሁን እየተከተለው ካለው ፖሊሲ ጋር በእጅጉ የሚቃረን ነው። የአስተዳደሩ ፖሊሲ በአመዛኙ የሶሪያ አማጽያን የእስልምና መንግስት ነኝ ባዩን ቡድን ድል እንዲመቱ ማገዝና በሀገሪቱ ፖለቲካዊ ሽግግር ለመፍጠር የተያዙ የዲፕሎማሲ ጥረቶችን ማገዝ ላይ ያተኮረ ነው። የውጭ ጉዳይ ሚኒስቴር ኒውዮርክ ታይምስ ጋዜጣ እጅ የገባው የውስጥ ማስታወሻው ሰነድ ትክክለኛ መሆኑን አረጋግጧል። ቃል አቀባዩ ጃን ከርቢ ጉዳዩ ገና በመጠናት ላይ ስለሆነ አሁን አስተያየት አልሰጥበትም ማለታቸው ተዘግቧል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በትላንትና ዕለት በቅርቡ ፍሎሪዳ ኦርላንዶ ከተማ የተገደሉትና የቆሰሉት ሰለባዎች ቤተሰቦች በግል በማነጋገር ሀዘናቸውን በመግለጽ አጽናንተዋል። ሆኖም በጅምላ በጥይት መፈጀት የሚቀጥለው እስከ መቼ ነው ሲሉም ላቀረቡልኝ ጥያቄ ቀላል መልስ ልሰጥ አልቻልኩም ነው ያሉት ፕሬዚዳንቱ። ሚስተር ኦባማና ምክትል ፕሬዝዳንታቸው ጆ ባይደን ባለፈው እሁድ ንጋት ላይ በአሜሪካ ታሪክ ባለቀው ሰው ሕዝብ ብዛት ቁጥር ከፍተኛ በሆነው በኦርላንዶ ተመሳሳይ ጾታ አፍቃሪዎች የዳንስ ክለብ ጥቃት የሞቱት 49 ሰዎችና የቆሰሉትን 53 ሰዎች ቤተሰቦች አወያይተዋል። በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። በመጨረሻም እንግሊዛዊቱ የፓርላማ አባል ጆ ካክስ በተመረጡበት የዌስት ዮርክሻር ከተማ ነፍሰ ገዳይ በተኮሰባቸው ጥይትና በዚሁ ግለሰብ በተሰነዘረባቸው ተደጋጋሚ የስለት ጥቃት በደረሰባቸው ጉዳት ህይወታቸው አልፏል። የሌበር ፓርቲ አባሏ የተገደሉት እድሜው በሃምሳዎቹ የሚገኘው ነፍሰ ገዳይ ከደጋፊዎቻቸው ጋር ለማካሄድ አቅደውት የነበረው ስብሰባ ሊካሄድባት በነበረችው በብሪስቶል ጎዳና ላይ ነው። ዜና እረፍታቸው እንግሊዝ በአውሮፓ ኅብረት አባልነቷ ትቀጥል ወይስ ትውጣ በሚለው ለሚቀጥለው ሳምንት ተይዞ የነበረው ህዝበ ውሳኔ ለጊዜው ለሌላ ጊዜ እንዲተላለፍም ምክንያት ሆኗል። የአሜሪካ ድምጽ ዝላቲካ ሆክ ዘገባ ልካለች። አሉላ ይዞታል። ለፊታችን ሐሙስ ሰኔ አስራ ስድስት ተይዞ የነበረው ሕዝበ ውሳኔ ለሌላ ጊዜ የመተላለፉን ዜና የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን በይሁንታ ነው የተቀበሉት። ሚስተር ካምሮንም በበኩላቸው ከእንግሊዝ ምድር ውጪ ነገር ግን በአስተዳደር ግዛቷ ስር ከምትገኘው የደቡባዊ ስፓኝ ባሕረ ሰርጧ ጅብራልታር በትላንትና ዕለት ባሰሙት ንግግር ሚስተር ካምረን ለሚስ ኮክስ ቤተሰቦች ያደረባቸውን ሐዘን ገልጠው በሕዝበ ውሳኔው ዙሪያ እያካሄዱ የነበሩትን ዘመቻም በተመሳሳይ ለጊዜው የሚያቋርጡ መሆናቸውን ይፋ አድርገዋል። አንዲት ታላቅ ኮከብ አጣን። የፓርላማ አባል ነበሩ። ትልቅ ፍቅርና አዛኝ ልብ የነበራቸው ብርቱ ተሟጋች የሸንጎ አባል። በዚህ ዘግናኝና አሳዛኝ ዜና አያሌ ሰዎች በሐዘን ይዋጣሉ። የሕዝበ ውሳኔውን የዘመቻ እንቅስቃሴ ለመግታት የወሰድነው ውሳኔ ትክክለኛ እርምጃ ነው። በዚህ ከፍተኛ የሐዘን ጊዜ ብዙዎች የጆ ቤተሰብ አባላትና ለሸንጎ መርጦ የላካቸውን ደጋፊያቸውን ሕዝብ በጸሎታቸው እንደሚያስቡ አምናለሁ። የሁለት ልጆች ወላጅ እናት የሆኑት የአርባ አንድ ዓመቷ ኮክስ እንግሊዝ በአውሮፓ ሕብረት አባልነቷ ትቀጥል የሚለውን ሐሳብ ይደግፉ ነበር። የሶሪያ ስደተኞች በአውሮፓ ሰብአዊ አያያዝ እንዲደረግላቸውም ሲሟገቱ የነበሩ ናቸው። እንግሊዝ የአውሮፓ ሕብረት አባልነቷን ትሰርዝ በሚል የሚሟገቱት ወገኖች በበኩላቸው ሉዓላዊነትና የኢሚግሬሽን ጉዳዮችን ነው በምክንያትነት የሚያቀርቡት። የሚስ ኮክስ ግድያ በፖለቲካዊ ምክንያት የተነሳሳ ይሁን ሌላ ለጊዜው በውል አልተረጋገጠም። ይሁንና ፖሊስ መጠነ ሰፊ ምርመራ በማካሄል ላይ መሆኑ ግን ይታወቃል። አድማጮች ለምሽቱ ያለው ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን በፊት ቆየት ብለው ከሚሰሙ ዘገባዎች አንዱን እናሰማችሁ። በውጊያው አካሄድ ላይ ማን እንደጀመረው በሁለቱም በኩል አንዱ ሌላውን ከመክሰስ ውጪ በእርግጠኝነት ማን እንደጀመረ ማረጋገጥ የሚቻልበት ያህል መረጃ የተገኘ አይመስለኝም። ግን ውጊያው መጀመሩ ግን በጣም አሳዛኝና አሳሳቢ ነገር እንደሆነ ለሁለቱም ህዝቡም፣ የሚበጅ ነገር እንዳልሆነ ግን በጥቅሉ መግለጽ ይቻላል። ኣብዚ ልዕሊ ዶክተር መሓሪ ዝበሎ ንእሽተይ ነገር ንምውሳክ እንተኮይኑ ዶክተር መሃሪ ያለው ላይ ትንሽ ሊጨምርበትና ባለፈው ሳምንት የተከሰተው ክስተት የሚያሳስበው አዲስ በመሆኑ ሳይሆን እስካሁን ባለው ጊዜ መፍትሔ ያላገኘው በተንጠለጠለ ሁኔታ ላይ ያለው የሁለቱም ህዝቦችና አገሮች ጉዳይ አደገኛ መሆኑን ነው የሚያሳየው። ዶክተር መሐሪ ረዳይ የቀደሙት ከአዲስ አበባ ዩኒቨርሲቲ፣ እሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር አወት ወልደ ሚካኤል ኮን ከኦንታሪዮ ኪንስ ዩኒቨርሲቲ በኢትዮጵያና በኤርትራ ጉዳይ ላይ የተካሄደ ወይም ግጭቱን አስመልክቶ ከተካሄደ ውይይት የተናገሩት የተወሰደ ነው። ወደኋላ ይቀርባል። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢር ስንሻገር ባለፈው እሁድ ሰኔ አምስት ቀን በጾሮና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ከባድ ውጊያ ከሁለት መቶ በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከሶስት መቶ በላይ የሚሆኑ ደግሞ አቁስ ያለሁ ሲል የኤርትራ መንግስት በትናንትና እለት ማስታወቁ ይታወሳል። የኤርትራ መንግስት ሐሙስ ትናንት ማለት ነው። ባወጣው መግለጫ የሰጠው አሃዝ በነጻ ምንጭ በኩል የተረጋገጠ አይደለም። የኢትዮጵያ መንግስት በበኩሉ እያፈገፈገ ያለ ሰራዊት፣ የተበታተነ ጦር ሸሽቶ የሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳበት የሚችልበት መንገድ የለም ብሏል። የኢትዮጵያ መንግስት የደረሰበትንም ሆነ ያደረሰውን ጉዳት ከመግለጽም ተቆጥቧል። በዛሬው ዕለት የኤርትራ መንግስት ባለስልጣናት ወታደሮቹን ስለ መግደላቸው ያላቸውን ማስረጃ ይፋ እንዲያደርጉ ጠይቀናል። ሄኖክ ሰማእግዜር በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምን አነጋግሯቸዋል። ማስረጃችን እኮ እኛ እኮ እዛ ጦር ሜዳው ላይ ነበር በአብዛኛውን እኛ እኮ ደግሞ ጦርነትን ከዚህ በፊት ዛሬ አይደለም። የጦርነት አስከፊ ገጽታዎች የሰው ሕይወት ይጠፋል በከንቱ ንብረት ይወድማል በከንቱ ገንዘብ ይጠፋል በከንቱ። ስለዚህ ዓለም ኪሳራውን እንዲያውቀው የነገር ነው ነው እንጂ ለፉከራ ብለን የምንነግረው ቃል አይደለም። ስለዚህ በዚህ ከዚህ በፊት እንዴት እንደምንቆጥር እንዴት እንደምናየው የጦርነት ልምድ ስላለን ከዛ የተነሳ ነው እንጂ ለፉከራ የተደረገ አሀዝ አይደለም። ልምዱ እንዳለ ሆኖ ግን ማስረጃ እንግዲህ ፎቶግራፎች፣ ቪዲዮ እስካሁን የወጡ አልተመለከትንም እና ብዙ ጊዜ ብዙ ጊዜ ይወጣል አይወጣም ይችላል። ብዙ ሀገሮች እኮ አንዳንዴም እኮ እናንተ የፊት በሲሪያ ውስጥ እንደዚህ ሆነ፣ በአልሸባብ ይሄንን ያክል ተገደለ፣ በኢራቅ ውስጥ ይሄን ተገደለ የተወሰኑ ቁጥሮች እኮ ናቸው የሚወጡት፣ እንጂ በሙሉ ስዕል ጋዜጠኛው ያገኘዋልና ያወጣዋል ያወጣዋል የሚል እኔ አይቼም ሰምቼም አላውቅም። የሆስፒታል ምንጮችን እንመለከታለን፣ የተለያዩ መረጃዎችን እናጠናቅራለን፣ ፎቶግራፎችና ቪዲዮዎችን እንመለከታለን። በዛ መልኩ ነው የሚወጣውና እኔ እኔም ዜናዎችን ያለ ኔኑም ቢቢሲውን ሁሉን እከታተላለሁ ይሄ የምትለውን ሙሉ ተጨባጭ ማስረጃ የሚያወጣ ጋዜጣ ወይም መግለጫዎች አይችም ሰምቼም አላውቅም ፓርሻል ያወጣሉ አይነት ይሰጡሃል ጀነራል ስቴትሜንቶችን ያደርጋሉ በእናንተ በኩል ግን ፍላጎቱ አለ ወይ መረጃው አላችሁ ፎቶግራፍ ይህንን እንግዲህ ጠይቃለሁ ካገኘሁ ደግሞ በጣም ነው የምናመሰግነው። ይህንን አስመልክቶ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ በትናንትናው ዕለት በሰጡት መግለጫ ጥቅስ እያፈገፈገ ያለ ሰራዊት፣ የተበተነ ጦር ሸሽቶ የሄደው የጦር አውድማ ላይ ያለውን ሁኔታ ሊረዳ የሚችልበት መንገድ የለም ብለዋል። እዚህ ላይ የእርሰው ምላሽ ልውሰድና ውይይታችን እናብቃ። ሸሽቶ የሄደው እሱ ስለሆነ ለዚህ ነው ተጨባጭ ማስረጃ ያልሰጠህ። እኛ ግን ሸሽተን የሄድነት ስላልሆንን ተጨባጭ ማስረጃ አለን። በጣም ነው የማመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። በደቡብ ክልል በደራሼ ወረዳ የሚገኙ የ2007 ዓ ምት የምርጫ እጩዎች ከሚኖሩበት አካባቢ መባረራቸውንና ለጎዳና ተዳዳሪነትም የተጋለጡ እንዳሉ መያድ አስታወቀ። በ2002 ዓ ም ምርጫ ወቅት ለተገደሉት ፍትህ ሳይገኝ በ2007 እጩዎቹም ወከባና ማሳደድ በመብረታቱን ነው። ፓርቲው ያስታወቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቃል አቀባይ የፓርቲ ውንጀላ መሰረተ ቢስ ነው ይላሉ። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የመላው ኢትዮጵያ አንድነት ድርጅት መያር ትናንት ባወጣው መግለጫ በአባሎች ላይ እየደረሱ ነው ያላቸውን በደሎች ዘርዝሯል። በተለይ የምርጫ ወቅትና ማግስት የወከባና የማሳደድ ጊዜ መሆኑን ነው ፓርቲው የጠቆመው። በደቡብ ክልል ደራሼ ወረዳ ተፈጸመ ያለውን የማሳደር ተግባር በዋና ጸሐፊው አቶ አዳነ ጥላሁን በተነበበው መግለጫ በምሳሌነት ጠቅሷል። በሰገን ዞን በደራሼ ወረዳ በ2007 ዓ ም መያድን በመወከል የክልል እጩ ተወዳዳሪ የነበሩት የወይዘሮ ምስራቅ ቁሴ ከአርባ በላይ ዘመድ አዝማድ በወረዳው ካድሬዎች ከመኖሪያ ቤታቸው ተባረዋል። የመያድ የሴቶች አደራጅ የነበሩትና በ2007 ዓ ም የመያድ የክልል እጩ ተወዳዳሪ የነበሩት ወይዘሮ አዘነች ቱጂራ ከቤታቸው እንዲፈናቀሉ በመደረጉ ለወረዳው ፍትህ አካላት አቤት ዋቢ ቢያቀርቡ የአንቺ ጉዳይ በኢህአዴግ ፍርድ ቤት አይታይምና በመያድ ፍርድ ቤት ክሰሽ የሚል ከአንድ ገለልተኛ ነኝ ከሚል የፍትህ አካል የማይጠበቅ መልስ ተሰጥቷቸው እስካሁን ከቤታቸው ተባረዋል። ተፈጸመ የተባለውን ተግባር ለጋዜጠኞች ያብራሩት በደቡብ ክልል የሰገን አካባቢ ህዝቦች ዞን የመያድ ሰብሳቢ አቶ ገልገሎ ጉይታ ናቸው። የፓርቲው የክልል ምክር ቤት እጩ በነበሩት በወይዘሮ ምስራቅ ቁሴ ላይ ተፈጸመ ባሉት ላይ አተኩረዋል። ለእጩነት 2007 ላይ በመቅረቧ ብቻ በመቅረቧ ብቻ ከሐምሌ 18 2007 ጀምሮ ቤተሰቦቿ ላይ ከእርሻ መሬት ላይ ያለውን በቆሎ አንስቶ በቆሎውን ካድሮቹ ተሰብስቦ መሬታቸው ላይ ደረሰውን በቆሎ ሲቆርጡ ነበረ። ሲቆርጡ አቤቱታ ሳቀርቡ፣ አይ ለመያድ ነው አቤቱታ ማቅረብ አለባችሁ በመባል በቆሎውን እዛ ትቶ መውሰድ ይችላሉ ብሎ ከቦታው ከተለዩ በኋላ እንደገና ተመልሶ ቤት ውስጥ ያለው እንስሳዎች ፍየል፣ የሚቀለቡትን ከብቶቹን በሙሉ ወስዶ አርዶ በመመላት እንደገና የአብርሃም ኩሴ የወዘሮ ምስራቅ ኩሴ ወንድም ቤት በሳት አቃጥሎ እነሱ ከአካባቢ እንዲባረሩ አድርጓል ከአርባ በላይ የሚሆኑ የጉሰ ግንግኖ ወንድሞች የሂት ልጆች በሙሉ በአሁኑ ሰዓት ከአካባቢ ተባረሩ ግማሹ ከድራሸ አማሮ ከሌ ግማሹ ኮንሶ ግማሹ በተለያየ ቦታ ላይ ተበትነው በአብነት የመጀመሪያ ልጃቸው መምህር ሰለሞን ኩስ የሚባለው በጣም ተከታትሎ ለመግደል ስለሚፈልጉ አሁን በአማሮ ከሌ አካባቢ ሸሽቶ ስላለ ይህትዮ ምስራቅ ኩሴ የኛ ይጮ የነበረችው እሱ ጋር ሸሽታ አዛውንት አሮግት እናቷ ጋር እዛ ነበረች። አባትየው አቶ ኩሴ ግንግኖ ደግሞ ከዛ አካባቢ ሸሽቶ ሽላላይ ባለበት ቦታ ላይ ሞቶ ህዝቡ እንዳያለቅስ ለብሶ ሄደ። አምስት መቶ ብር እንደምቀጣ ቅብር ቦታ እንዳይሰጥ ብሎ በአደባባይ በማይክሮፎን ታውጆ ግለሰቡ ከሞቱበት ከሐምሌ 18 ጀምሮ ሶስት ቀን ቤት ውስጥ ስራ ያሳቸው አድሮ በአራተኛው ቀን ከጊዶሌ ከተማ ቀንሰራ ስራ ስራ የሚሰሩ ሰዎች በአዘነታ ተመልሶ መጥቶ ወስዶ ጫካ ውስጥ ነው የቀበራቸው። እሳቸው በ207 ምርጫ የመኢአድ የህዝብ ተወካዮች ምክር ቤት እጩ ሆነው የቀረቡት ወይዘሮ አዘነች ቱጅራ እንደዚሁ ከቤታቸው ተባረው ጊዶሌ ከተማ እንደሚገኙ አቶ ገልገሉ አስረድተዋል። ክስ ብትት መአድጋ ሄደች ነው መቅሰስ ያለብሽ እንጂ መአድ ፍርድ ቤት የለውም። እኛ እኮ የቀጠረንና እኛን የቀጠር ነው ፊት ላይም ፍርድ ቤት

እያባረሯት እስካሁን ድረስ በረንዳ ተዳዳሪ ሆና ቀርታለች። እርሳቸውም ቢሆኑ ባለቤታቸውም ማጣታቸውን የሰገን ሕዝቦች ዞን የመያድ ተጠሪ የሆኑት አቶ ገልገሎ ጉይታ ይናገራሉ። ባለቤታቸው ወይዘሮ አማረች ከላን በ ሁለት ሺ ሁለቱ ምርጫ ወቅት በደቡብ ኦሞ ዞን ዳሰነች ወረዳ የመያድ የሕዝብ ተወካዮች ምክር ቤት እጩ እንደነበሩ አቶ ገልገሎ አስታውሰዋል። ሕይወታቸው ያለፈውም በዚህ ምርጫ ማግስት እንደሆነ ጠቅሰዋል። እናም በክልሉ በተለይም በሰገን አካባቢ ህዝቦች ዞን እንደዚሁም በደቡብ ኦሞ ዞን የምርጫ ማግሥት የተቃዋሚ እጩዎች ህይወት አደጋ ላይ የሚወድቅበት እንደሆነ ነው ያስረዱት። መያድ እነዚህን ወከባዎችና ማሳደዶች በተመለከተ ለሚመለከተው ሁሉ አቤት ሲል መቆየቱን ሊቀመንበሩ ዶክተር በዛብህ ደመሴ ተናግረዋል። እስከ አገሪቱ መሪ የደረሰው አቤቱታ ግን ሰሚ ማጣቱን ነው ያብራሩት። በጋምቤላ በየቦታው በተደረጉት ነገሮች የእኛ አባላት የሆኑ ሰዎች ከአመራር ተልከው ሁኔታውን አጣርተው ዶኩሜንትድ ሆኖ ለጠቅላይ ሚኒስትሩ ቢሮ እንዲያውም ጠቅላይ ሚኒስትሩ እንዲያነጋግሩን አቤቱታ ሁሉ ጽፈን ታንጀብል የሆነ ኤቪደንስ አያይዘን ለጠቅላይ ሚኒስትሩ ቢሮ ገቢ ካደረግ ነው ወደ አንድ ስድስት ወር ይሆናል። እንዲያውም እነዚህም በአጠቃላይ ኢትዮጵያ ውስጥ የሚፈጸሙትን በደሎች በተመለከተ እንግዲህ ችግሩ የዚህ መንግስት ችግር እንደሚመስለኝ፣ ያው እኛ ባለው መንግስት ህግ ነው እየሰራን ያለ ነው። ህጋዊ ተቃዋሚዎች ነን፣ ሰላማዊ ታጋዮች ነን። በዛ አንጻር መንግስት ከኛ ጋር ቁጭ ብሎ ለመነጋገር የሚፈልግ አይመስለኝም። ምክንያቱም ይህንን አስቸጋሪ ነገር ተፈጠረ ተብሎ ለነሱ እኮ ጥቆማ ሲደረግ ለእነሱ የሚጠቅም ነበር። ይሄ ነገር ቁጭ ብለው ከኛ ጋር ቢናገሩ ከኛ ሄዶ የነበረው ሰውዬ እንደዚህ ነው በደሉ፣ ይሄ ነው ኤቪደንሱ፣ ይሄ ነው ብሎ ይነግራቸው ነበር። ይሄንን አይፈልጉትም። የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት እንደሚለው ግን በመያድ የቀረቡት ውንጀላዎች መሰረተ ቢስ ናቸው። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሂክማ ሀይረዲን ይህንኑን የሚያብራሩት እስክንድር ቀደም ብሎ የጠቀሳቸው የደቡብ ክልል ቃል አቀባይ ወይዘሮ ሂክማ ሀይረዲን በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡት እንዲደውላቸው ጠይቀውት ነበር። ስልካቸው ባለመነሳቱ ግን ያን ማድረግ አልተቻለም። ቃለ ምልልሱን እንደደረሰን በሌላ ጊዜ ይዘን እንመለሳለን። ዓለም አቀፉ የፍልሰት ድርጅት አይኦኤም ታንዛኒያ ውስጥ ተይዘው የነበሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማገዙን ይፋ አድርጓል። ስራው የብዙ ወገኖችን ትብብር የሚጠይቅ እንደሆነም በኢትዮጵያ የሚገኘው የድርጅቱ ጽህፈት ቤት አስታውቋል። ድርጅቱ በአሁኑ ወቅትም በመቶች የሚቆጠሩ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ ሀገሮችን እያስተባበረ መሆኑን ይፋ አድርጓል። መለስካቸው አማሃ ዘገባ አልኳል። በዓለም አቀፉ የፍልሰት ድርጅት አጋዥነት ከታንዛኒያ ወደ ሀገራቸው ባለፈው ሐሙስ የተመለሱት ሰባ አራት ኢትዮጵያውያን ሲሆኑ ከእነዚህ መካከል ሀያ አንዱ ለአካለ መጠን ያልደረሱ ታዳጊ ወጣቶች መሆናቸውን መረጃዎች ያስረዳሉ። ሰባአራቱም በህገወጥ የሰው አዘዋዋሪዎች ደባ ተታለው እጅግ ከባድ በሆነ መንገድ የኬንያን ድንበር አልፈው ታንዛኒያ እንደደረሱ በታንዛኒያ የጸጥታ ኃይሎች እንደተያዙ ታውቋል ዓለም አቀፉ የፍልሰት ድርጅት ስራው ከዚህ እንደጀመረ በኢትዮጵያ የድርጅቱ ጽህፈት ቤት የመረጃ ባለሙያ ወይዘሮ ልዩነት ደምስስ ያብራራሉ። አንድ ሀገር ያለ ቪዛ ያለ የጉዞ ሰነዶችን ባላሟሉበት ሁኔታ ወደ ሌላ ሀገር ሲገቡ የዛ ሀገር መንግስት የራሱን የሆነ እርምጃ ይወስዳል። በእነኝም ሁኔታዎች ውስጥ ለምሳሌ በአፍሪካ ሀገሮች ውስጥ እስር ቤቶች ውስጥ የሚቆዩ ኢትዮጵያኖች አሉ። እንግዲህ ከእስር ቤት ከመሄድ ጀምሮ ነው እንግዲህ ስራው የሚጀምረው ማለት ነው። አሁን እነዚህ ታንዛኒያ ውስጥ ተይዘው የነበሩ ሰዎች በተመሳሳይ ሁኔታ ነው የተገኙት ማለት ነው። አብዛኛዎቹ እስር ቤቶች ውስጥ የነበሩ ናቸው። ይሄ ለመጀመሪያ ጊዜ የሆነ ሳይሆን ላለፉት ሶስት አራት ዓመታት ከታንዛኒያ እስር ቤቶች ውስጥ ኢትዮጵያኖችን እያስፈታን ወደ ኢትዮጵያ እንዲመጡ የማድረግ ስራዎች እንሰራለን። ይሄ ማለት ምንድን ነው? አንዳንዶቻቸው የፍርድ ጊዜያቸውን የጨረሱም ናቸው። ሌሎቹም ደግሞ የታንዛኒያ መንግስት ወደ ሀገራቸው እንዲመለሱ ፍላጎት አለው። ከእነሱ ጋር በመተባበር ነው የምንሰራው ማለት ነው ከወጥ መንገድ ሀገር ውስጥ የገቡ እንደመሆናቸው ማለት ነው። ወይዘሮ ልዩነት እንደገለጹት ድርጅቱ ከዚህ በፊት በተመሳሳይ መንገድ ኢትዮጵያውያን ስደተኞችን ወደ ሀገራቸው መልሷል። በፈረንጆቹ የዘመን አቆጣጠር በዚህ ዓመት ብቻ ከየመን ከ1220 የማያንሱ ኢትዮጵያውያንን ወደ ሀገራቸው ለመመለስ ድጋፍ ሰጥቷል። ባለፈው ዓመት ማለትም በ2015 ዓ ም ደግሞ ድርጅቱ 7538 ኢትዮጵያውያንን በዓለም አቀፉ የፍልሰት ድርጅት አማካኝነት ወደ ሀገራቸው ተመልሰዋል። ዋናው ነገር ግን ተመላሾቹ በገዛ ፈቃዳቸው መመለሳቸው ነው ሲሉ ወይዘሮ ልዩነት ለጉዳዩ አጽንኦት ይሰጣሉ። ዋናው ነገር ምንድን ነው? እነኚህ ሁሉም እስር ቤቶች ውስጥ የሚገኙ ኢትዮጵያኖች ወይም ወደ ሌላ ሀገር ለመሻገር የሚሞክሩ ኢትዮጵያኖች ሁሉም በፈቃደኝነት መመለስ ይፈልጋሉ ማለት ላይሆን ይችላል። በፈቃደኝነት መመለስና የሚደግፈው አንዳንዶቹ በኢኮኖሚ ምክንያት ጉዟቸውን መቀጠል ይፈልጋሉ። ወደ ሀገራቸው በፖለቲካም በተለያየ ምክንያት በግል ጉዳያቸው ጭምር ምክንያት ወደ ሀገራቸው መመለስ ላይ ይፈልጉ ይችላሉ። ስለዚህ ከመጀመሪያው ጀምሮ ፍቃደኝነታቸውን አረጋግጠን ወደ ሀገራቸው እንዲመለሱ የምናደርገው። ከታንዛኒያ ባለፈው ሳምንት ወደ ሀገራቸው ከተመለሱት ኢትዮጵያውያን መካከል ሀያ አንዱ ታዳጊ ወጣቶች ናቸው። የሚንከባከባቸው አንድም የቤተሰብ አባል ባጠገባቸው የለም። እነዚህ ልጆች እንዴት ከሀገራቸው ሊወጡ ቻሉ? ልጆቹ የሚሄዱበት መንገድ ከአዋቂዎቹ የተለየ አይደለም። አዋቂዎቹን ተከትለው ነው የሚሄዱት። ምንም አይነት የተለየ የአካሄድ መንገድ የላቸውም። የራሳቸውን ገንዘብ ፋይናንስ ያደርጋሉ። ቤተሰቦቻቸውም ደግሞ ከተለያየ አቅጣጫ ከኢትዮጵያም ሆነ ከደቡብ አፍሪካ በተለያየ መንገድ ገንዘብ እንዲልኩላቸው ና ለነኝስ መግለሮች እንዲከፍሉ ይደረጋል። አንዳንዴ እነ የራሳቸው ተዘዋዋሪዎች ቤታቸው ድረስ ሄደው ነው የንግድ ልውውጥ ነው። ዓለም አቀፍ የፍልሰት ድርጅት በአሁኑ ወቅትም በመቶዎቹ የሚቆጠሩ መደበኛ ባልሆነ መንገድ ከሀገራቸው የወጡና ታግተው የሚገኙ ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እያደረገ መሆኑንም የመረጃ ባለሙያዋ ወይዘሮ ልዩነት ይገልጻሉ። ይሄ እንግዲህ ያው ቀጣይ ስራ ነው። ስራዎቹን ከኢትዮጵያ መንግስት እንዲሁም ደግሞ ካሉበት መንግስታት ጋር በመሆን ነው የምንሰራው። ከየመን መንግስት፣ ከዛምቢያ፣ ታንዛኒያ የእነኚህ ሀገሮች ሰፊ ትብብርና እገዛ አለ። ኢትዮጵያኖቹን አስጠልለው የያዙ አገሮች ከፍተኛ እርዳታ ያደርጋሉ። ዜጎቹ ወደ ሀገራቸው በሰላም እንዲመለሱ በማድረግ ሂደት ውስጥ በመንግስታቱ በኩል ምንም አይነት እንቅፋት የለም። ከሁሉም አካል ከፍተኛ ድጋፍ እናገኛለን። የድርጅቱ ችግር የገንዘብ መሆኑንና በዚህ ረገድ የአውሮፓ ሀገሮችና ዩናይትድ ስቴትስ ኦፍ አሜሪካ ከፍተኛውን የገንዘብ ድጋፍ የሚሰጡ ናቸው ሲሉ ወይዘሮ ልዩነት ደምስስ ይናገራሉ። እጅግ ከባዱ ችግር ግን ኢ መደበኛ ስደት ወይም ፍልሰት አደገኛ መሆኑን ማሳመንና የስደት ጎርፍን ማስቆም ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመስግነን ለመጨረሻው የመጽሔቱ ርዕስ ወዲህ ወደ ዩናይት ስቴትስ እንመለሳለን። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በትናንትናው ዕለት ኦርላንዶ ፎሪዳን ጎብኝተው ባለፈው እሁድ በአንድ ተመሳሳይ ጾታ ባላቸው ሰዎች የሚያዘወትሩት የምሽት ክበብ ውስጥ የጅምላ ግድያ ሰለባ የሆኑትን ቤተሰቦች በግል አነጋግረዋል። በዚያ ጥቃት 49 ሰዎች ሲገደሉ ሌሎች 53 መቁሰላቸውም ይታወቃል። ፕሬዚዳንት ኦባማ በዚህ ጉብኝታቸው ወቅት የሰለባዎቹን ቤተሰቦችና በሕይወት የተረፉትን ያጽናኑ ሲሆን የጦር መሳሪያ በወንጀለኞች እጅ እንዳይገባ መከላከል የሚያስችል እርምጃ እንዲወሰድ ከዚህ ቀደም ያቀረቡትን ተማጽኖም በድጋሚ አስተጋብተዋል። ባልደረባችን ሬመን ቴይለር ከስፍራው ያደረሰንን ዘገባ ዝርዝር ሰለሞን ክፍለ ይዞ ቀርበዋል። የፕሬዚደንቱ ኤርፎርስ ዋን አውሮፕላን ኦርላንዶ ዓለም አቀፍ አውሮፕላን ጣቢያ እንዳረፈ በሚስተር ኦባማ ገጽታ ላይ ይነበብ የነበረው ሐዘን በሁለቱ የሥራ ዘመናቸው ወቅት በደረሱ የጥቃት አደጋዎች ጊዜ ሁሉ ከታዩት ጋር ተመሳሳይ ናቸው። ማለትም የአጽናኝና ተከባካቢ ስሜት ይነበብባቸው ነበር። ፕሬዚደንት ባራክ ኦባማ ከዚህ ቀደምም በሳንዲ ሁክ፣ በቨርጂኒያ ቴክ፣ በቻርልስተን፣ በሳን ቤርናርዲኖ እና አሁን በመጨረሻ ደግሞ በዩናይትድ ስቴትስ ታሪክ የከፋው ነው በተባለው በኦርላንዶ የጅምላ ፍጅት ወቅት በየስፍራው እየተገኙ የሰለባዎችን ቤተሰቦች ሲያጽናኑ ተመሳሳይ የሐዘንና የማጽናናት ስሜት ነበር በገጽታቸው ላይ የተነበበው። ሚስተር ኦባማ በግል ከሰለባዎቹ ቤተሰቦች ጋር ከተገናኙ በኋላ አጋጣሚውን በፐልስ የምሽት ክበብ የደረሰው ጥቃት የሽብር ብቻ ሳይሆን ተመሳሳይ ፆታ ባላቸው ፍቅረኞች ላይ ያለ የጥላቻ እርምጃም ጭምር መሆኑን ለማስረዳት ተጠቅመውበታል። ዛሬ ዓለምን በእኛና በነርሱ ብለህ መከፋፈል አትችልም። ወይም ደግሞ ሰዎችን በቆዳቸው ቀለም፣ በሚከተሉት ሃይማኖት ወይም በፆታ ምርጫቸው ምክንያት ልታሳንሳቸውና በጥላቻ አይን ልትመለከታቸው አትችልም። በአጠቃላይ ይህን አይነቱን አደገኛ መርዝ ዓለም ላይ መርጨት አትችልም። ስለዚህ ሁላችንም ሰዎች ሁሉ እኩል መከበር እንዳለባቸው መሠረታዊ እምነታችን መሆኑን ማረጋገጥ ካለብን ጊዜው አሁን ነው። የዩናይትድ ስቴትስ ኮንግሬስ በሀገሪቱ ጥብቅ የጦር መሣሪያ ሽያጭ ቁጥጥር ሕግ እንዲያጸድቅ በተደጋጋሚ ጥሪ ሲያቀርቡ የቆዩት ፕሬዚደንት ኦባማ ትላንት በኦርላንዶ ጉብኝታቸው ወቅትም ከፖሊሲ እምነታቸው ፈቀቅ አላሉ። በዚህ ዕለት ለአጽናኗቸው ቤተሰቦች የተናገሩትም ወደፊት ከዚህ የከፋ አደጋን ለመከላከል ይበልጥ እርምጃ እንዲወሰድ መማጸናቸውን እንደሚቀጥሉ ነው። በዚህ ዓለም ጥላቻና ሰይጣናዊ አመለካከትን ከእያንዳንዱ ሰው ልብ ውስጥ መፋቅ አንችልም። አንዳንዶቹን አሳዛኝ ድርጊቶች ግን ማስቆም እንችላለን። የተወሰነ ሕይወት ማትረፍም እንችላለን። ብለዎች ከሆንን የአሸባሪዎች ጥቃት ሊያደርስ የሚችለውን ተጽዕኖም መቀነስ ይቻለናል። ሚስተር ኦባማ ትላንት ከምክትል ፕሬዚደንት ጆ ባይደን ጋር ሆነው መሃል ኦርላንዶ ከተማ በሚገኝ ለሰለባዎቹ መታሰቢያ በተዘጋጀ ስፍራ የነጭ ሮዝ አበባ አኑረዋል። በዚህ ስፍራ ሌሎች በመቶች የሚቆጠሩ ሰዎችም ቀደም ሲል አበባ አስቀምጠዋል። ፕሬዚደንት ኦባማ ከተማዋ በምትፈልጋቸው በዚህ ከባድ ችግር ወቅት በመገኘታቸው ከነዋሪዎች ምስጋና ቀርቦላቸዋል። ከእርሳቸው ፖለቲካ ጋር ላልስማማ እችላለሁ፣ እንደ ሰብአዊ ፍጡር ግን ለእርሳቸው ትልቅ ከበሬታ ነው ያለኝ። በመገናኛ ብዙሃን ሲናገሩ እንዳየውት ደግሞ የሚሉት ከልባቸው ነው። በጥልቅ ያዘኑ በመሆናቸው አመሰግናቸዋለሁ። ሌላዋ የከተማዋ ነዋሪ ኬትሊን ብራድሊ በበኩላቸው ሲናገሩ ደግሞ በእውነቱ የእርሳቸው በዚህ ወቅት እዚህ መገኘት አስደሳች ነው። በየትኛውም መንገድ ይሁን ፕሬዝደንታችን እርምጃ ሲወስዱ ማየት የምንፈልግ ይመስለኛል። የመጡትም ይህንኑ ሊያሳዩን ይመስለኛል። የእናንተ ድጋፍ ስላለኝ በማንኛውም መንገድ እደግፋችኋለሁ የሚለው የፕሬዝደንቱ ስሜት በርግጥም አጽናኝ ነው። ትናንት ኦርላንዶ ሙሉውን ቀን ከመላ ዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች በሄዱ በሺዎች በተቆጠሩ ሀዘንተኞች ተጨናንቃ ታይታለች። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አራት ያመለክታል። አስተናጋጆቻችሁ ህሎ አከበደና ቆንጂት ታዬ ነን። የሁለተኛውን አጋማሽ ስርጭታችንን መጀመራችን ነው። ወደ ቀዳሚው ዝግጅት እናምራ። ባለፈው ሳምንት ማብቂያ ላይ በኢትዮጵያና በኤርትራ መካከል የተካሄደውን ግጭት እንዲገመግሙልን አንድ ኢትዮጵያዊ ምሁርን ከአዲስ አበባ ዩኒቨርሲቲ አንድ ኤርትራዊ ምሁር ደግሞ ከኦንታሪዮ ኩዊንስ ዩኒቨርሲቲ ጋብዘናል። ሁለቱን ምሁራን ያነጋገረቻቸው አዳነች ፍሳዬ ናት። ዛሬ የሚቀርበው የመጀመሪያው ክፍል ውይይት ሲሆን፣ ሁለተኛው በነገ ቅዳሜ ፕሮግራማችን ይቀርባል። ሁለቱም ምሁራን አነጋግራ አዳነች ፍሳዬ አሰናዳቸውን እንስማ በመጀመሪያ እንግዲህ ዶክተር አወት ወልደ ሚካኤል፣ ዶክተር መሓሪ ረዳኤ ለትብብራችሁ በጣም እናመሰግናለን። እስቲ ሁለታችሁም ራሳችሁን ብታስተዋውቁ። በዶክተር መሓሪ እንጀምር። መሓሪ ረዳኢ እባላለሁ የሕግ መምህር ነኝ፣ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር ነኝ። ዶክተር አወት ተወልደ ወልደ ሚካኤል እባላለሁኝ ኤርትራዊ ሆኜ ካናዳና አሜሪካ እኖራለሁኝ በኩዊንስ ዩኒቨርሲቲ የሚባለው ኦንቴሪዮ የሚገኘው የታሪክ አስተማሪ ነው። በመጀመሪያ ለአድማጮቻችሁ በሙሉ ይቅርታ መጠየቅ ይፈልጋለሁ። ምክንያቱ በአማርኛ በቀጥታ ልደርሳቸው አለመቻሌ አማርኛ ሳልናገርና ብዙ ጊዜ አልፏልና፣ ግን የምትሉትን ሁሉ በአማርኛ ይገባኛል። ወደ ውይይታችን እንግባና ኢትዮጵያና ኤርትራ ባለፈው ቅዳሜ ሊነጋጋ ሲል ግጭት ጀምረው እንደነበር የሚታወቅ ነው። ሁለቱም ሀገሮች ሰላም ወይም ጦርነት በሌለበት ሁኔታ ስለሚገኙ አልፎ አልፎ አነስተኛ ግጭቶች እንደሚካሄዱ ሲሰማ ቆይተዋል። ያአሁኑ ግን ከባድ ግጭት በመሆኑ መጀመሪያ ኤርትራ፣ ኋላ ደግሞ ኢትዮጵያ በይፋ ተናግረውበታል እና የአሁኑን ውጊያ እንዴት ትገመግሙታላችሁ? እንዴት ትመለከቱታላችሁ? በዶክተር መሐሪል ጀምር። በጉዳዩ ላይ ሰፋ ያለ ዘገባ የቀረበበት ነገር አይደለም። ውጊያው እንደተካሄደ ዘጊቶም ቢሆን ሁለቱም ወገኖች የተቀበሉ ነው የሚመስለው። ግን በውጊያው አካሄድ ላይ ማን እንደጀመረው በሁለቱም በኩል አንዱ ሌላውን ከመክሰስ ውጪ በእርግጠኝነት ማን እንደጀመረ ማረጋገጥ የሚቻልበት ያህል መረጃ የተገኘ አይመስለኝም። ግን ውጊያው መጀመሩ ግን በጣም አሳዛኝና አሳሳቢ ነገር እንደሆነ ለሁለቱም ህዝቡም የሚበጅ ነገር እንዳልሆነ ግን በጥቅሉ መግለጽ ይቻላል። ዶክተር ዓወት ኣብዚ ልዕሊ ዶክተር መሓሪ ዝበሎ ንእሽተይ ነገር ንምውሳኽ እንተኮይኑ እዚ ኣብ ዝሓለፈ ሰሙን ዶክተር መሃሪ ያለው ላይ ትንሽ ልጨምርበትና፣ ባለፈው ሳምንት የተከሰተው ክስተት የሚያሳስበው አዲስ በመሆኑ ሳይሆን እስካሁን ባለው ጊዜ መፍትሄ ያላገኘው በተንጠለጠለ ሁኔታ ላይ ያለው የሁለቱም ህዝቦችና ሀገሮች ጉዳይ አደገኛ መሆኑን ነው የሚያሳየን እንጂ የተለየ ነገር አድርጌ አላየውም። ዶክተር መሀሪ ካለው ጋር ግን በጣም እስማማለሁ። እንግዲህ በአሁኑ ግጭት የታዘብኩት ነገር ቢኖር የሁለቱም ሀገሮች አባባሎች ትልቁ ጦርነት በተካሄደበት ጊዜ ይሉት ከነበረው የተለየ አለመሆኑን ነው። ኢትዮጵያ፣ ኤርትራ ጀመረችው፣ ኤርትራ ደግሞ ኢትዮጵያ ጀመረች የሚለው ለግጭቱ መንስኤ ደግሞ ኤርትራ ኢትዮጵያ የችግሯን አቅጣጫ ለማስቀየር ብላ ነው ግጭት የጀመረችው ስትል፣ ኢትዮጵያም ኤርትራ በስብና ላይ ወንጀል በመፈጸም በተከሰሰችበት በሆነ ወቅት አቅጣጫ ለማስለወጥ ነው ውጊያ የጀመረችው የሚሉት ነገር አለና ይህን እንዴት ታዩታላችሁ? ወደ ዶክተር መሀሪ ልመለስ። እንግዲህ ሁለቱም የውስጥ ችግራቸውን ወደ ውጭ ለማውጣት የሚሄዱበት አካሄድ ነው የሚል ነው እየገለጹ ያሉት። በዚህ ረገድ ብዙ ጊዜ የሚገለጸው እንደዛው ነው። ማለት እንደዚህ አይነት ቀደም ብሎም አብረው በትግል ጊዜም ግንኙነት ስለነበራቸው እና በትግል ጊዜም እንደዚሁ ከደርግ ጋር ሲያካሄዱት በነበረው ጦርነት ደርግ ጥቃት ሲጀምር ይመለከቱበት የነበረው የግጭት ትንተና ነው። አሁንም ይዘው እየመጡ ያሉት ወይ የኢትዮጵያን ሕዝብ ለማሰባሰብ ሲፈልግ ነው ጦርነት የሚከፍተው፣ ወይ ደግሞ ደካማ ሆኖ ጠንካራ መስሎ ለመታየት ስለሚፈልግ ነው ጦርነት የከፈተው እየተባለ ኤክስተርናላይዝ የማድረግ ወደ ውጫዊ ምክንያት ወደ መፈለግ አይነት ትንተና ይከተሉ ስለነበር እንግዲህ መንግስት ከሆኑ በኋላ ተመሳሳይ የጦርነት መነሻ ምክንያት እና ተመሳሳይ ቲዮሪ በመፍጠር ላይ ነው አሁንም ያሉት እና በዚህ ረገድ ተመሳሳይ ነው ያሉት የሚመስለኝ። እሺ ዶክተር ዐወት ናይ ውሽጢ ሽግራት ካ ከቢዶም ካ አቃልቦ ህዝብ ካ ይኹን አቃልቦ መሓውር የሀገር ውስጥ ችግር ከብደው የህዝብም ሆነ የመንግስት መዋቅሮችን ወደ ውጭ አደጋ አቅጣጫ በማስቀየር የውስጥ ችግርን ለማቃለል የመሞከሩ ጉዳይ በኤርትራና በኢትዮጵያ የተጀመረ ነገር ሳይሆን የተለመደ መጥፎ አሰራር ነው። እነዚህ ሁለት አገሮች እርስ በራሳቸው ሲካሰሱ ደግሞ የየራሳቸውን ሐቆች ያንጸባርቃሉ። ይህም ማለት ኤርትራ ኢትዮጵያን እንደ ከሰሰች ሁሉ በእርግጥ ኢትዮጵያ የውስጥ ችግር አሉባት። ኢትዮጵያም ስለ ኤርትራ እንዳመላከተች ሁሉ ተመሳሳይ ባይሆንም እንኳን ለየት ያለ የራሷ የውስጥ ችግር አሉባት። ባለፉት ሳምንት የተካሄደውን ግጭት የጀመረው ማን ነው ለሚለው ጥያቄ ተጨባጭ ማስረጃ ለማግኘት የማይቻለውም ለዚህ ነው። ምክንያቱም ሁለቱም አገሮች የየራሳቸው የውስጥ ችግሮች ስላሉባቸው የየራሳቸውን የውስጥ ችግር አቅጣጫ ለማስቀየር እስካሁን ባለው ጊዜ በእንጥልጥል ያለውን ጉዳይ ለመቀስቀስና ወይም ደግሞ የህዝባቸውና የዓለም አቀፍ ትኩረት ዶክተር መሐሪ እንዳለው ወደ ውጭ እንዲሆን ለማድረግ መሞከራቸው የተለመደ አሰራር ነው። ግን እውነት እንደዛ ከሆነ የሁለቱም የራሳቸው በውስጥ ያለውን ችግር አቅጣጫ ለማስቀየር ከሆነ ምን ያህል ያዋጣል? እንዲህ አይነት አሰራር ምን ጥቅም አለው? ወደ ዶክተር መሐሪ ልመለስ። እሱ እነሱ ራሳቸው ነው የሚያውቁት የሚመስለኝ። ግን እኔ ምናልባት እንግዲህ እነሱ ግልጽ ባልሆኑበት ሁኔታ የየራሳችን ግምት ነው ማን ጀምሮ ሊሆን ይችላል? ማን ነው ለመጀመር በተሻለ ሁኔታ ሊኖር የሚችለው የሚለው ነገር ማየት ነው። እንግዲህ እንደ ግምት እኔ አሁን ባለው ሁኔታ በኢትዮጵያ በኩል ጦርነት ሊጀመር የሚችልበት ምክንያት ብፈልግ ባፈላለግ ብዙም ላገኝ አልቻልኩም። ምናልባት በኤርትራ በኩል አሁን ከአንድ ሳምንት በፊት ይህ የሂውማን ራይት ኮሚሽን የዩኤን በኤርትራ ላይ ያቀረበው ሪፖርት አለ። በሰብአዊ ፍጡር ላይ በሚደረግ ወንጀል ሊያስጠይቅ የሚችል ድርጊት ኤርትራ ውስጥ እንደተካሄደ የተገለጸበት ሁኔታ አለ። ይህ ሪፖርት እንግዲህ ጉዞ ጀምረዋል። ሂውማን ራይትስ ኮሚሽኑ ሪፖርቱን አቅርቦ ከቅርብ ጊዜ በኋላ ደግሞ ወደ ሴኪሪቲ ካውንስል ቀርቦ ውይይት ተደርጎበት ውሳኔ ላይ ይደረስበታል ተብሎ ነው የሚታሰበው። እንግዲህ አንዱ የተከሰሱበት ጉዳይ ይሄ ደደግ የሌለው ብሔራዊ አገልግሎት ውስጥ ተጠምደዋል እና ይሄም የግዴታ እና በነጻ እና በግዴታ የሚደረግ አገልግሎት ስለሆነ ፎርስድ ሌበር ነው፣ የተከለከለ ነገር ነው፣ በኃላፊነት የሚያስጠይቅ ነገር ነው የተባለ ስለሆነ ምናልባት ይህን ጦርነት ከፍቶ ናሽናል ሰርቪስ ለማካሄድ የሚያስገድድ ሁኔታ ላይ ነው ያለ ነው። ስለዚህ ይሄ የተቃጣብን ነገር በእርግጥም እሱን ለመጠበቅ ነው ወጣታችን ገደብ ለሌለው ጊዜ ያስቀመጥ ነው የሚለው ነገር ምናልባት ሴኪሪቲ ካውንስል ውይይት ላይ በሚገባበት ጊዜ ይሄን እንደ አንድ ምክንያት ለማቅረብ ተፈልጎ ይሆን ወይ የሚቀርበው አንድ ምክንያት ይሄ ይታየኛል። በኤርትራ በኩል በዚህ ደረጃ ሊጀመር የሚችልበት። ክቡራትና ክቡራን አድማጮች እንደሰማችሁት ውይይቱ አላበቃም። በነገ ቅዳሜ ፕሮግራማችን ሁለተኛው ክፍል ይቀርባል። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለዚህ ክፍል ተከታይ ወዳደረግነው ቅንብር ነው የምንወስዳችሁ። ወደ ደብረ ማርቆስም ይወስደናል። በጎጃም የሚገኙ የተፈጥሮና የተዋጽኦ ውጤቶችን ለማበልጸቅ በቂ ጥረት እንዳልተሰራ የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ተናገሩ ይላል የአዲስ ዓለማየሁ የባህል ጥናት ተቋም ይህን ጉድለን ለማጣራት ጥረት እንደሚያደርግም ተገልጿል ሲል መለስካቸው አመሃ ተከታዩ ልኳል። ከግንቦት 27 እስከ ግንቦት 28 2008 ዓ ም ኪነ ጥበብ ለማኅበረ ምጣኔ ሀብታዊ ልማት በሚል መሪ ቃል አራተኛው የአዲስ ዓለማየሁ የባህል ጥናት ተቋም አመታዊ አውደ ጥናት በደብረ ማርቆስ ዩኒቨርሲቲ ተከናውኗል። የተለያዩ የጥናት ጽሑፎች በቀረቡበትና ውይይቶች በተካሄዱበት በዚህ አውደ ጥናት መክፈቻ ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ንጉሴ ምትኩ ባሰሙት ንግግር ዩኒቨርሲቲው ከተቋቋመበት ከ1999 ዓ ም ጀምሮ ችግር ፈቺ ምርምሮች ለማካሄድ የተደረገውን ጥረት ጠቃቅሰዋል። ይሁንና በዚህ የኢትዮጵያ ክፍል የሚገኙ የተፈጥሮም ሆነ የኪነ ጥበብ ጸጋዎችን በጥናት በተደገፈ መልኩ ለማበልጸግ የተሰራው ስራ አጥጋቢ እንዳልሆነ ተናግረዋል። በጎጃም አካባቢ የተሰሩ የምርምርና የኪነ ጥበብ ስራዎችን ስንመለከት ስለ ጮቄ ተፋሰስ ተፈጥሯዊ የስነ ምህዳር ገጸ በረከት፣ ስለ አካባቢው የኪነ ጥበብ ስነ ጽሁፍ፣ ሙዚቃ፣ ቅኔ ወዘተ ተሰጦ በረከቶች የመሰከሩና ሁለቱም ገጸ በረከቶች በምርምርና ጥነት አለመደገፋቸውን እንረዳለን። የአካባቢው ህብረተሰቡም ከገንዘብ በረከቶቹ በሚገባው ልክ ተጠቃሚ ያለመሆኑን ይልቁንም ሀብቶቹ በመጥፋት ወይም በመበረስ ላይ መሆናቸውን በመጠቆም ባለድርሻ አካላት በትኩረት እንዲሰሩ ያሳስባል። እነዚህ የተፈጥሮና የኪነጥበብ ሀብቶች ለበለጠ እድገትና ብልጽግና ለመዋል ሲባል በዩኒቨርሲቲ ውስጥ ሁለት የሥራ ክፍሎች ተዋቅረው የጥናትና ምርምሩን ሥራ ለመምራት እንቅስቃሴ እያደረጉ መሆናቸውንም አስረድተዋል። በተፈጥሯዊና ባህላዊ ሀብታችን ላይ የተደቀነውን ችግር በአስቸኳይ ካልፈታ ነው የአካባቢውን ዘላቂ ልማት እጅግ የሚፈታተን መሆኑን በመረዳት በእነዚህ ሁለት ሀብቶች ላይ አተኩረው የሚሰሩ ሁለት አበይት ዳይሬክተሮቶችን ወይንም የስራ ክፍሎችን አቋቁሟል። እነዚህ የስራ ክፍሎች የጮቄ ተራሮች የተፋሰስ ምርምርና ልማት ዳይሬክተሮች የሀዲስ አለማየሁ የባህል ጥናት ተቋም ናቸው ከአምስት ዓመታት በፊት የተቋቋመው የሀዲስ አለማየሁ የባህል ጥናት ተቋም እንዴት ባላኳ አኳ እንደተመሰረተ በተለይ ለቪኦኤ ያስረዱት የደብረ ማርቆስ ዩኒቨርሲቲ የምርምርና ማህበራዊ አገልግሎት ምክትል ፕሬዚዳንት ዶክተር ስማቸው ጋሻይ በበኩላቸው ዩኒቨርሲቲው ለጋ ከመሆኑ አኳያ ተቋሙም ገና ጀማሪ እንደሆነ ጠቁመዋል ማህበረሰብ ዩኒቨርሲቲያችን ከተሰጡት ሶስት ተልኮዎች መማር ማስተማር፣ ምርምርና ማህበረሰብ አገልግሎት አንጻር ሲታይ ተቋሙ ተልኮ ነው። ተልኮውን ደግሞ ሲፈጽም እንዲህ አይነት ተነጻጻሪ ጥቅሞች ወይም ኮምፓራቲቭ አድቫንቴጅ አይቶ መሄድ አለበትና ይህን ታሳቢ አድርጎ ገና ዩኒቨርሲቲው ብዙም ባልተመሰረተበት መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራዎች፣ ሌላውም ሌላውም ባልተሟላበት ሰዓት ገና በመሰረታዊ ወቅት አስቦ ይህን የባህል ጥናት ተቋም በታላቁ ደራሲ፣ አርበኛ፣ ዲፕሎማት እንዲሁም ደግሞ የአስተዳደር ሊቅ በሆኑት በሀዲስ ዓለማየሁ ስም ሰይሞ ወደ ስራው ገብቷል። ይሁንና ባለው አቅም ተቋሙ በአሁኑ ጊዜ እያከናወናቸው ከሚገኙት ስራዎች መካከል አንዳንዶቹን በአውደ ጥናቱ መክፈቻ ላይ ባደረጉት ንግግር ተቃቅሰዋል። ዶክተር ስማቸው ጋሻዬ የሀዲስ ዓለማየሁ የባህል ጥናት ተቋም በዋናነት የተደራጀው በባህል፣ በሙዚቃ፣ በስነ ጽሑፍ፣ በትያትር፣ በግዝ ቋንቋና በቤተ መዛግብት ዘርፎች ነው። በእነዚህ ክፍሎች የአካባቢውን ባህል ልማት የሚያቋጥኑ በርካታ ስራዎች በማከናወን ላይ ይገኛሉ። ለአብነት ለመጥቀስ ያህል ተቋሙ በ2008 ዓመተ ምህረት ሲያከናውናቸው ከነበሩ አንኳር ተግባራት አንደኛ በዩኒቨርሲቲውና በአካባቢው የሚገኙ ወጣቶችን እምቅ የሥነ ጽሑፍ ተሰጧቸውን እንዲያዳብሩ የስነ ጽሁፍ ስራዎቻቸውን በባለሙያዎች በማስገንገን የላቀ ደረጃ ያላቸው ስነ ጽሁፎች በሀዲስ አዲስ ቅጽ ለማሳተም አዘጋጅቷል። አውደ ጥናቱ በተካሄደባቸው ሁለት ቀናት አንድ የዩኒቨርሲቲ የባህል ጥናት ተቋም ምን እንደሚጠበቅበት ከቃኘ የጥናት ጽሁፍ ጀምሮ በተለያዩ ርዕሰ ጉዳዮች ላይ የተዘጋጁ ጥናቶች በእውቅ ተመራማሪዎች ቀርበዋል። ከእነዚህ መካከል ዶክተር መርሻለኝ በአዲስ አበባ ዩኒቨርሲቲ በስነ ድርሳንና ጥንታውያን መዛግብ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ከዚህም ባሻገር በኮሌጁ የጥናትና ምርምር ምክትል ዳይሬክተር ሆነው በማገልገል ላይ ይገኛሉ። ዶክተር መርሻለኝ በአራተኛው የሀዲስ ዓለማየሁ የባህል ጥናት ተቋም ዓመታዊ ጉባኤ ላይ ያቀረቡት ጽሑፍ ተቋሙ እንደ ዩኒቨርሲቲ የባህል ጥናት ተቋም እስከ ዛሬ ምን እንደሰራና ወደፊትስ ምን መስራት እንደሚገባው ጠቁመዋል። ወደዚህ ጽሑፋቸው ዝርዝር ገብቻ አልጠየቅኳቸውም። ከዚያ ይልቅ በእርሳቸው የትምህርትና የጥናት መስክ ምን እየተሠራ እንደሚገኝና ምንስ እየሰሩ እንደሆኑ ለአድማጮቼ ቀላልና ግልጽ በሚሆን መንገድ ያስረዱኝ ነበር ያልኳቸው። በጀርመን አገር በኢትዮጵያ ጥናት የዶክትሬት ዲግሪያቸውን ሲይዙ የጥናታቸው ትኩረት በኢትዮጵያ ጥንታዊ ትምህርት ላይ በተለይም በመጽሐፍ ትርጓሜ ማለትም በአንድምታና በትርጓሜ ጥበባት ላይ ነበረ። ይህን እውቀታቸውን በተግባር ለማዋል ከነበራቸው ጉጉት ጀመሩልኝ። እውነት ለመናገር እዚህ ሀገር እያለሁኝ ወደዚህ ጥናት ከመግባቴ በፊት እንደ ባህል ሁሉም ሰው እንደሚሰማው እንደሚያየው ዝም ብዬ ሄዳለሁ መጣለሁ እንጂ እንደዚህ በአካዳሚያዊ በሆነ መንገድ አላጠናሁትም ነበር። ነገር ግን ብዙ መጽሐፍት ሳነብን በተለይ አውሮፓውያን የእኛን ባህል ጥንታዊ ባህል እንዴት እንዳጠኑት ሳይ በእውነት እስከሚጨርስ ነው የቸኮልኩት። ጀርመን ሀገር ትምህርቴን ጨርሼ ቶሎ ወደ ሀገር ሄጄ የበለጠ አውቄ ደግሞ አንዳንድ ጊዜ እንግዲህ አውሮፓውያን በአስተርጓሚ ነው እንደምታውቀው የሚያጠኑት። እኔ ደግሞ ቋንቋውን እችላለሁ፣ የአማርኛውን እችላለሁ፣ ግዕዙን የሊቃውንቱንም ያህል ባይሆን እችላለሁ። ስለዚህ እኛ አሁንም አጠነው ነው በተለይ ከብራና ጽሁፎች ጋር በግእዝ የተጻፉ የብራና ጽሁፎች እንዴት ናቸው፣ ምን አለን የሚለውን ነው። በተቻለ ተማሪዎችንም አስተምራለሁ። ጥናቶችንም እያጠናው በተለያዩ ቦታዎች አቀርባለሁ፣ አሳትማለሁ። ስለዚህ ወደዚህ ወደ ምስራቅ ጎጃም ስመጣ እንግዲህ የሚታወቅ ነው ብዙ አብያተ ክርስቲያናት ጥንታውያት መዛግብት ያሏቸው እንደ ደብረ ወርቅ፣ መርጦ ለማርያም፣ ዲማ ጊዮርጊስ ያሉ አካባቢዎች ያሉበት ቦታ ነው። ስለዚህ እንዲህ አይነት ቦታዎች ላይ መነቃቃት መፍጠር ይህ ተደብቆ ያለ ሀብት እንዲወጣ የበለጠ ሰው እንዲያውቀው ሰው ማወቅ አለበት። ትውልዱ ወደ ግዝ ቀርቦ የአባቶቹን እውቀት መመርመር አለበት። ስለዚህ ያንን በማድረግ ረገድ እኔ ጥሩ እየሰራን ነው ብዬ ነው የማስበው። እኔም ብቻ ሳልሆን ሌሎች ጓደኞቼም። ስለዚህ የምሰራው በመሰረቱ ጥንታዊ የኢትዮጵያ እውቀቶችን መመርመር ነው፣ በተለይ የተጻፉትን። ነገር ግን እዚህ ሀገር የተጻፈው የአንድ ቅዱስ ገድል ስታነብ ከገድሉ እኩል የሚሆን በቃል ደግሞ የሚተረካለ። ስለዚህ የቃል እውቀትና የተጻፈ እውቀት ተመሳሳይ ነው እኛ ጋር እኩል ነው። ስለዚህ የተጻፈውን ብቻ ነው ማጠነው አትልም። በቃል ያለ እውቀትም አለ እሱንም እያዋሃድን ለማጥናት ሙከራ እያደረግ ነው። አድማጮች በአዲስ አበባ ዩኒቨርሲቲ የስነ ልሳንና ጥናታዊ መዛግብት ጥናት ተባባሪ ፕሮፌሰርና በኮሌጁ የጥናትና ምርምር ምክትል ዲሬክተር ከሆኑት ዶክተር መርሻ አለሄን ጋር መለስካቸው አማያ ጀምረው ቃለ መልስ አልተቋጭም በሌላ ፕሮግራም ይቀርባል። እንግዶቹንና መለስካቸውን አመሰግናለሁ። አድማጮች አሁን ወደ ሌላ ሳምንታዊ ቅንብር ነው የምንሻገረው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። እያንዳንዳቸው የኢትዮጵያ የኢንዱስትሪ ማዕከሎች አምሳ ሺህ የሥራ ቦታ እንዲኖራቸው ታቀደ፣ አፍሪቃ የራሷ የበሽታ ቁጥጥርና መከላከል አገልግሎት እየጀመረች መሆኗ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዴይሊ ማቨሪክ የተባለው ደቡብ አፍሪቃ የሚታተም ጋዜጣ ድረገጽ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌኝ ጋር በተደረገ ቃለመጠይቅ ላይ የተመሠረተ ጽሑፍ አውጥቷል። ኢትዮጵያ ውስጥ ያለው የስትራቴጂ ራዕይ ግልጽነትና ቁርጠኛነት የሚያስደንቅ ነው ሲል ቃለ መጠይቅ ያካሄደው ግሬግ ሜልስ አውስቷል። ጋዜጠኛው ቃለ መጠይቅ ለማድረግ ወደ ጠቅላይ ሚኒስትር ኃይለ ማርያም ጽሕፈት ቤት ሲገባ አንድ የጥበቃ ወታደር ብቻ ካለበት ክፍል ወደ መስሪያ ቤት ሲሄድና ሊፍት ውስጥ ሲገባ ብቻውን እንደነበር ገልጿል። የተቀመጡበት የስብሰባ ቦታም ጥሩ የሥራ ቦታ ቢሆንም ምቾት የበዛበት አይደለም ይላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ ውስጥ ለመንግሥት ሰራተኞች የሚከፈለው ደመወዝ በሌሎች የአፍሪቃ ሀገሮች ከሚከፈለው ገንዘብ ያነሰ መሆኑን ሲያስረዱ የመንግሥት ሠራተኞች ክፍያ ብዙ ከሆነ በገበያ ላይ የግሽበት ተጽዕኖ ይኖረዋል ማለታቸውን ዴይሊ ማቨሪክ ላይ የወጣው ጽሑፍ ጠቅሶ የጠቅላይ ሚኒስትሩ ደመወዝ ራሱ በወር ከአራት መቶ ዶላር ያነሰ መሆኑን ገልጿል። የሕዝቧ ብዛት ወደ አንድ መቶ ሚሊየን እያመራ በመሄድ ላይ ያለችው ኢትዮጵያ 55 ከመቶ የሚሆኑት ከ24 ዓመት ዕድሜ በታች በመሆናቸው መንግሥት የስራ ዕድል መፍጠር ይኖርበታል። ኢትዮጵያ በከፍተኛ ፍጥነት በማደግ ላይ ያለች ሀገር ሆናለች። መንግሥት በእድገትና በሥራ መፍጠር ላይ ያለው ስትራቴጂ ግልጽ ነው። ቅድሚያ የምንሰጠው ለእርሻ ዘርፍ ነው። ዘመናዊ መሳሪያዎችን በመጠቀም የተሻለ የምርት ገቢ ለማግኘት ያስችለናል። አነስተኛ ይዞታ ያላቸው እርሻዎችን የመርዳትና የእርሻ ተፈላጊነት ከፍ እንዲል የማድረግ ስትራቴጂ አለን። ይሁንና ይህ ብቻ ዘላቂነት ስለማይኖረው ስለ ቀጣዩ እርምጃ ማሰብ ይኖርብናል ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳስገነዘቡ ዴይሊ ማቨሪክ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ቀጣዩ እርምጃ በከፊልም ቢሆን የእርሻ ዘርፍን ለምግብ ዘላቂነት ያህል ብቻ ሳይሆን ወደ ውጭ ወደ መላክ ከፍ እንዲል ማድረግ እንደሆነ ጽሑፉ ጠቅሶ ኢትዮጵያ በአሁኑ ወቅት በዓለም ደረጃ የአበባ ምርት ወደ ውጭ ከሚልኩት አምስት ትልልቅ አቅራቢዎች አንዷ ሆናለች። በአፍሪቃ ደግሞ ኢትዮጵያ ከኬንያ ቀጥላ ዋናዋ አበባ አምራችና ወደ ውጭ ላኪ መሆኗን ዘገባው ጠቅሷል። ለኢትዮጵያ ኢኮኖሚ እድገት የሚያስፈልገው ሌላ እርምጃ የሕብረተሰቡን ክህሎት ማሻሻል እንደሆነ ጠቅላይ ሚኒስትር ኃይለማርያም ገልጸዋል። የኢትዮጵያ መንግሥት አብይ ተግባሩ አድርጎ የሚያየው ግን በሀገሪቱ ዙሪያ ለተመሰረቱት የኢንዱስትሪ ማዕከሎች የመዋዕለ ንዋይ ፍሰት እንዲመጣ ማድረግ እንደሆነ ጠቅላይ ሚኒስትር ኃይለ ማርያም ማስገንዘባቸውን ዘገባው ጠቅሷል። በእያንዳንዱ የኢንዱስትሪ ማዕከል አምሳ ሺህ የሚሆኑ የስራ ቦታዎች እንዲኖሩ የማድረግ እቅድ አለን ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መናገራቸውን ዴይሊ ማቨሪክ የተባለው በደቡብ አፍሪቃ የምታተም ጋዜጣ ድረ ገጽ ጠቅሷል። ሳይንቲፊክ አሜሪካ የተባለው ስለ ሳይንስ ጽሁፎችና ዘገባዎች የሚያቀርብ የአሜሪካ መጽሔት ድረገጽ ደግሞ አፍሪካ የራሷ የሆነ በሽታዎችን የመቆጣጠር አገልግሎት እንቅስቃሴ ጀምራለች። ኢቦላን የመሳሰሉት ወረርሽኞችን ለመከላከል አዲስ እንቅስቃሴ ቢጀመርም ሰራተኞችና በቂ መንቀሳቀሻ ገንዘብ የለውም ሲሉ ባለሙያዎች ስጋታቸውን ይገልጻሉ ይላል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ከአራት ዓመታት በፊት አትላንታ ከተማ ያለውን የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከልን በጎበኝበት ወቅት አይናቸው በኮምፒውተሩ ላይ ብልጭ ድርግም ይሉ የነበሩ ነጥቦች ላይ አረፈ። ነጥቦቹ ብልጭ ድርግም የሚሉት በምስራቅ አፍሪቃ የሳተላይት ምስል ላይ ነበር። ዶክተር ከሰተ ብርሃን ነጥቦቹ ምንን እንደሚወክሉ ሲጠይቁ ታዲያ ኢትዮጵያን በምታጎራብተው ደቡብ ሱዳን ሂፐታይትስ ኢ የተባለው በሽታ መግባቱን እንደሚያሳዩ ተረዱ። ዶክተር ከሰተ ብርሃን በጎረቤታቸው ሀገር ወረርሽኝ ገብቶ አራት ሺህ የሚሆኑ ሰዎች ታመው እያሉ እንኳን በሽታው መግባቱ አላወቁም ነበር። በጎረቤት ሀገር ስለገባው በሽታ እንዴት ይህን ያክል ርቀት ካለው ሀገር እሰማለሁ ካሉ በኋላ አፍሪካ ውስጥ የራሳችን የሆነ የበሽታ ቁጥጥርና መከላከል ማዕከል ያስፈልገናል ማለታቸውን አንድ የሥራ ባልደረባቸው እንደ ገለጹ ሳይንቲፊክ አሜሪካ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በቀጣዩ በጋወር ታዲያ ናይጄሪያ በተደረገ የአፍሪቃ ህብረት ስብሰባ ዶክተር ከሰተ ብርሃን አድማሱና አባል አገሮች ድርጅት መሪዎች የአፍሪቃ የበሽታ መከላከልና ቁጥጥር ማዕከል ስለ መፍጠር ውጥን ተነጋገሩ። ይሁንና እቅዱን ተግባራዊ ለማድረግ የተወሰነው በምዕራብ አፍሪቃ የተዛመተው ኢቦላ በሽታ አስር ሺህ የሚሆኑ ሰዎችን ከፈጀ በኋላ ነው። ከዚያ በኋላ በሽታ ቢዛመት ፈጣን ምላሽ የሚሰጥ በአባል አገሮች መካከል የመረጃዎች ልውውጥ እንዲኖር የሚያስችልና የጤና ጥበቃ ዝግጅቱን ሊያሻሽል የሚችል ማዕከል እንዲመሰረት የአፍሪካ ሀገሮችና ዩናይትድ ስቴትስ አብረው ለመስራት ተስማሙ ይላል ሳይንቲፊክ አሜሪካን በተባለው አሜሪካ የሚታተም መጽሔት ድረገጽ ላይ የወጣው ጽሑፍ ዘገባው አያይዘውም አዲስ የሚመሰረተው የበሽታ ቁጥጥርና መከላከል አገልግሎት የመጀመሪያ ደረጃ በመጪው ሐምሌ ወር ይጀመራል ተብሎ እንደሚጠበቅ ጠቁመዋል። የበሽታዎች መከላከልና ምላሽ መስጠት ክፍል ዋና ጽሕፈት ቤት አዲስ አበባ ይሆናል። ይህም ዶክተር ከሰተ ብርሃን አድማሱ በአትላንታ የጎበኙትን አይነት የአስቸኳይ ጊዜ ምላሽ ክፍልን ያቅፋል። ሁለተኛው ደረጃ ደግሞ በመላ አህጉሪቱ አምስት ተባባሪ ማዕከሎች ይመሰረታሉ። በምዕራብ አፍሪቃ ኢቦላ ከመግባቱ በፊት ተመስርቶ ቢሆን ኖሮ ውጤቱ የተለየ ይሆን ነበር ይላሉ አንዳንድ ጠበብት። ሌሎች ደግሞ አፍሪካ የሚመሰረተው አዲስ አገልግሎት ስራውን ለማከናወን የሚያስችለውን ያህል ባጀት በማግኘቱና በቂ ክህሎት ያላቸው ሰዎች ለመመልመል በመቻሉ ላይ ይጠራጠራሉ። በሽታን የመከላከልና የመቆጣጠር ስራን የሚያከናውን አገልግሎት ለማንቀሳቀስ 60 ሚሊዮን ዶላር እና 300 ሰራተኞች ያስፈልጋሉ ሲሉ በጆርጅ ታውን ዩኒቨርሲቲ የዓለም የጤና ሕግ ፕሮግራም ዳይሬክተር አና አያላ ተናግረዋል። እስካሁን ባለው ጊዜ ለአዲሱ አገልግሎት የተመደበው ገንዘብ 69 ሚሊዮን ዶላር ሲሆን ካለፈው ዓመት ሐምሌ ወር እስከ ታህሳስ ወር የሚያቆይ ባጀት እንደሆነ ሳይንቲፊክ አሜሪካን ጆርናል ድረገጽ ላይ የወጣው ዘገባ ጠቅሷል። ለሁለተኛው የአገልግሎት ደረጃ ተጨማሪ ባጀት ሊመደብ ይችላል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ባለሥልጣኖችና የአፍሪቃ ህብረት ተጨማሪ ሠራተኞች ስራ አስኪያጅም ጭምር እየመለመሉ መሆናቸውን ገልጸዋል ሲል መጽሔቱ ላይ የወጣው ጽሑፍ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በእኛም በኩል የዕለተ አርብ ምሽት ዝግጅታችን በዚሁ ተጠናቀቀ። ነገ ቅዳሜ ከመደበኛ ፕሮግራማችን ጋር እንመለሳለን። ያስተናገድናችሁ አሉላ ከበደና ቆንጅት ታየነን። ፕሮግራማችንን ያቀነባበረችው ብርሃን ኃይሉ አንድ ደቂቃ አላችሁ ሙዚቃ ጋብዙ ብላለች። መልካም ቆይታ። ቀን መለሰ ጋር ቆዩ

The shame being the boy, I